ሳይንስና ቴክኖሎጂ የኖቤል ሽልማት ለበርካታ ኢትዮጵያውያን እንደ ዘንድሮ ቅርብ ሆኖ አያውቅም። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለኖቤል የሰላም ሽልማት መታጨታቸው ከተነገረበት ካለፈው ዓመት ጀምሮ ለሽልማቱ የሚሰጠው ትኩረት ጨምሮ ቆይቷል። ጠቅላይ ሚኒስትሩ የዚህን ዓመት የኖቤል ሽልማት ማሸነፋቸው ከመታወጁ በፊት በሕክምና፣ በፊዚክስ፣ በኬሚስትሪ እና በስነ ጽሑፍ ዘርፎች ተሸላሚዎች የሆኑ ግለሰቦች ማንነት በተከታታይ ይፋ ተደርጓል። ተሸላሚዎቹን ለውቅና ካበቋቸው ስራዎች ውስጥ እንደ ኬሚስትሪው ዘርፍ የምርምር ውጤት ለቢሊዮኖች የቀረበ የለም። ይህ የምርምር ውጤት በየሰው ኪስና ቦርሳ ከማይጠፋው የተንቀሳቃሽ ወይም ሞባይል ስልክ ጋር በጥብቅ የተቆራኘ ነው። ዘመናዊዎቹም ሆኑ በአፍሪካ የሚዘወተሩት መደበኛ አገልግሎት የሚሰጡት የተንቀሳቃሽ ስልኮች ጀርባቸው ሲከፈት በጉልህ የሚታየው የመንቀሳቀሻ ኃይል የሚያገኙበት ባትሪያቸው ነው። እነዚህ ባትሪዎችን ቀረብ ብሎ የተመለከተ ደግሞ ሊቲየም አየን ከተሰኘ ንጥረ ነገር መሰራታቸውን በቀላሉ ማወቅ ይችላል። እኒህን አይነት ባትሪዎች በስፋት አገልግሎት ላይ እንዲውሉ ለማድረግ ደግሞ በየአገሩ ያሉ ተመራማሪዎችን የአመታት ጥረት ጠይቋል። በሳይንሱ ዘርፍ ያሉ ባለሙያዎችን ለኖቤል ሽልማት የመምረጥ ሚና የተሰጠው የስዊድን የሳይንስ አካዳሚ ለዚህ የተመራማሪዎች ድካምና ውጤት ዘንድሮ እውቅና ሰጥቷል። የኖቤል የሽልማት ኮሚቴ ዋና ጸሐፊ ጎራን ሃንሰን በኬሚስትሪ ዘርፍ የተመረጡ የዚህ ዓመት የኖቤል ሽልማት አሸናፊዎችን ባለፈው ረቡ መስከረም 28 ይፋ ሲያደርጉም የሊቲየም አየን ባትሪ አሁን የደረሰበት ደረጃ እንዲደርስ በተለያየ ጊዜ አስተዋጽኦ ያደረጉትን ተመራማሪዎች ሳይዘነጉ ነው። The Royal Swedish Academy of Sciences has today decided የስዊድን ሮያል ሳይንስ አካዳሚ የሊቲየም አየን ባትሪ ለማሳደግ ለሰሩት ለጆን ጉዲነፍ፣ ለስታንሌ ዊቲንጋምና አኪራ ዮሺኖ የ2019 የኖቤል የኬሚስትሪ ሽልማት በጋራ እንዲሰጥ ወስኗል። ለሽልማት የበቁት ሦስቱም ተመራማሪዎች ከሊቲየም የሚሰራ ባትሪ በስፋት ጥቅም ላይ እንዲውል ያበረከቱት አስተዋጽኦ ላቅ ያለ እንደሆነ ይነገርላቸዋል። ከነርሱ ውስጥ የሊቲየም አይን ባትሪዎች እውን እንዲሆኑ መሰረት ጥለዋል የሚባሉት ስታንሊ ዊቲንግሃም ናቸው። በኒውዮርክ ስቴት ዩኒቨርሲቲ የኬሚስትሪ ፕሮፌሰር የሆኑት ዊቲንግሃም አገልግሎት ላይ ሊውል የሚችል የሊቲየም ባትሪ የሰሩት በ1970ዎቹ ውስጥ ነው። ያኔ በዓለም አቀፍ ደረጃ በተከሰተ የነዳጅ ዘይት እጥረትና ተከትሎት በመጣው የዋጋ ማሻቀብ ምክንያት ዓለም አማራጭ የኃይል አቅርቦት በጥብቅ የሚፈልግበት ጊዜ ነበር። ዊቲንግሃም ታዲያ ከብረት ዘሮች አንዱ የሆነውና ከመቅለሉ የተነሳ በውሃ ላይ ጭምር ሊንሳፈፍ የሚችለውን ሊቲየም የተባለ ውህድ ኃይልን ሰብስቦ በውስጡ ሊያምቅ እንደሚችል ይደርሱበታል። ከዚያም በከፊል ሊቲየም ያለበት ኃይልን ማስተላለፍ የሚችል ባትሪ ይሰራሉ። ሆኖም ባትሪው የኃይል መዋዠቅ ችግር ነበረበትና በሰፊው አገልግሎት ላይ መዋል ሳይችል ይቀራል። በጀርመን የተወለዱትና በስተኋላ የአሜሪካ ዜግነትን የወሰዱት የሜካኒካል ኢንጂነሪንግ ባለሙያው ጆን ጉድኢነፍ በዊቲንግሃም በተሰራው ባትሪ ላይ ተመርኩዘው የራሳቸውን ምርምር ማካሄድ ቀጠሉ። በባትሪ ውስጥ ያለውን የብረት ውደት በሌላ በመተካት የባትሪውን የኃይል አቅም በጥፍ በማሳደግ ወደ አራት ቮልት አስገቡት። የእርሳቸው የምርምር ውጤት ይበልጥ ኃይል ያላቸውንና ለረጅም ጊዜ ማገልገል የሚችሉ ባትሪዎችን ለመስራት መንገዱን ጠርጓል። ጉዲነፍ የምርምር ውጤታቸውን ባሳተሙበት ወቅት በጃፓን ያሉት ተመራማሪ አኪራ ዩሼኖ በሊቲየም አይን ባትሪዎች ላይ ምርምር መጀመራቸው ነበር። በጉዲነፍ ስራ ላይ ተንተርሰው ባደረጉት ምርምር ማንኛውም ሰው በተንቀሳቃሽ ስልኩ በኪሱ ይዞት የሚዞረውን ባትሪ እንዲፈበረክ አስችለዋል። ተመራማሪው ከብረት ይልቅ የካርበን ቁሶችን በመጠቀም የሊቲየም አየን ውህዶች በባትሪ ውስጥ እንዲከማቸው አድርገዋል። የሶስቱ ባለሙያዎች የቅብብሎሽ የምርምር ስራ ባለከፍተኛ ኃይል ክብደቱ ቀለል ያለና በየጊዜው ሊሞላ ወይም ቻርጅ ሊደረግ የሚችል ባትሪን ለመፍጠር አስችሏል። ሶስቱ ተመራማሪዎች የኖቤል የኬሚስትሪ ሽልማት ማሸነፋቸው በተነገረበት ዕለት የሽልማቱ ኮሚቴ አባል የሆኑት ኦሎፍ ራምስቶርም ይህንኑ በአጽንኦት አንስተዋል። ከፊት ለፊታቸው በተዘረጋው ግድግዳ ላይ ያለውን ፔሬዲክቴብል እያሳዩ ለጋዜጠኞች ተከታዩን ማብራሪያ ሰጥተዋል። በደንብ የሚሰራና ውጤታማ የሆኑ ባትሪዎችን ዲዛይን ማድረግ እና መስራት በእውነቱ በጣም ከባድ ነገር ነው። ምሳሌ ለመስጠት ያህል አሁን የምንገለገልባቸው እንደ ሊድ አሲድ ባትሪና አልካላይን ባትሪ አይነቶቹ ተሰርቶ የተጠናቀቁት በ19ኛው ክፍለ ዘመን ነው። ስለዚህ አዲስ ጥሩ ባትሪ መስራት ከባድ ስራ ነው። እንዲያም ቢሆን ሶስቱ ሎሬቶቻችን በእርግጥ የሰሩት ያንን ነው። ይህንን ፈተና በመቀበላቸው የእነርሱ ግኝቶች ክስተታዊና አስደናቂ ለሆነው የሊቲየም አየን ባትሪ መሰራት ምክንያት ሆኗል። ይህ ነገር ታዲያ ምንድን ነው ያላችሁ፣ እንደው እንደምትመለከቱትና ስሙ ራሱ እንደሚገልጸው ነገርየው ሊትየም ነው። በፔሪዲክ ቴብሉ ላይ እንደምትመለከቱት በቀይ ሳጥን ውስጥ ያለውና አቶሚክ ቁጥር ሶስት የተጻፈበት ሊትየም ነው። በጣም ትንሽ ንጥረ ነገር ነው። ካለን የብረት አይነቶች ውስጥ በጣም ቀላሉ የሚባለው ነው። በስዊድኑ ስቶክሆልም ዩኒቨርሲቲ የቁሶችና የአካባቢ ኬሚስትሪ ትምህርት ክፍል ምክትል ኃላፊ የሆኑት ቻይናዊቷ ዞዣ ዮንዱንግ የሶስቱ የኖቤል ተሸላሚዎች የምርምር ስራዎች ከጊዜ በኋላ ምን ውጤት እንዳስገኙ ያስረዳሉ። የእያንዳንዳቸው አበርክቶት አሁን በእጃችን ነው ያለው። ይህ ማለት የዘመናዊ ተንቀሳቃሽ ስልኮች ላፕቶፕ እና የኤሌክትሪክ ተሽከርካሪዎች እድገት ከሊቲየም አይን ባትሪዎች ተነጥሎ የሚታይ አይደለም ማለት ነው። በሊቲየም ባትሪዎች ላይ በመመስረት በርካታ አነስተኛና በቀላሉ ማንቀሳቀስ የምንችላቸው የኤሌክትሮኒክ እቃዎች ማምረት ተችሏል። እኔ እንደማስበው ይህ ለሳይንስ ትልቅ መሻሻል ነው። የሊቲየም አይን ባትሪ ከአነስተኛ ቁሳቁሶች እስከ ትልልቅ ተሽከርካሪዎች ማንቀሳቀሻ መዋሉ ብቻ ሳይሆን ለሌሎች የኃይል ምንጮች እንደ ደጋፊና መጠባበቂያ መዋሉ ጠቀሜታውን ከፍ እንደሚያደርገው የኖቤል ሽልማት ኮሚቴ አባሉ ኦሎፍ ራምስቶርም ይጠቅሳሉ። ፀሐይና ንፋስን ተጠቅመው ኃይል የሚያመነጩ ፕሮጀክቶች የኃይል አቅርቦት መዋዠቅ ሲያጋጥማቸው በምትኩ የሊቲየም አይን ባትሪዎችን በብዛት መጠቀማቸውን በምሳሌነት ያነሳሉ። ይህ ባትሪ በማኅበረሰባችን ውስጥ አስደናቂ ውጤት አምጥቷል። የሦስቱ ሎሬቶቻችን ግኝቶች ይህ እውን እንዲሆን ማስቻሉም ግልጽ ነው። ስለዚህ ይህ ለሰው ልጅ በጎ የሆነ ጠቀሜታ የሆነ ነው። በኬሚስትሪ ዘርፍ ባለፈው ረቡ የኖቤል ሽልማት ካሸነፉት ሶስቱ ተመራማሪዎች ውስጥ ጆን ጉዲነፍ ሌላ ክብረ ወሰንም አስመዝግበዋል። አሁን 97 ዓመታቸውን የደፈኑት ጉዲነፍ እስካሁን የኖቤል ሽልማት ከተበረከተላቸው 923 ሎሬቶች ውስጥ በዕድሜ ትልቁ በመሆን ታሪክ ሰርተዋል። የዕለቱ የሳይንስና ቴክኖሎጂ መሰናዶ የስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ